قد قد يا نرقو يا مسا يا يا شوق <applause> يا الناطر

Klang yi

ज़े नं ygənmaa tətb klatədaaabakəlat ye dige batəfaa wlka

የት ነው? No. Nah, nah, nah.